ሲአይ የተባለው የጀርመን የሰብዓዊ ድርጅት ቡድን በሊቢያ ጠረፍ ከአደጋ ያተረፋቸውን 64 ፍልሰተኞች ለስድስት ቀናት ያህል ማረፊያ ወደ ፍለጋ ሲዘዋወር በቆየው የመድህን መርከብ ውስጥ አሰንብቷቸዋል። ፍልሰተኞቹ የመጠጥ ውሃና የምግብ እጥረት እንደገጠማቸው የገለጹት የመርከቢቱ ባለስልጣናት እየከፋ ሄደ ያሉት ሁኔታ እንዳሳሰባቸው መናገራቸውን ዘጋቢያችን ሳቢና ካስቴል ፍራንኮ ከሮም ብላከችው ዘገባ ጠቅሳለች። አዳንች ሳይ ታቀርበዋለች። ሲአይ የተባለው የጀርመን የሰብአዊ ድርጅት አለን ኩርዲ በተባለው መርከብ ላይ ላሉት ፍልሰተኞች አስቸኳይ መፍትሄ እንዲኖር ያስፈልጋል፣ ምክንያቱም መርከቡ ላይ ባለው ሁኔታ ብዙም ሊዘልቁ አይችሉም ሲል አሳስቧል። የጀርመኑ ሰብአዊ ድርጅት ስልሳ አራቱን ፍልሰተኞች ከሊቢያ ጠረፍ ካሳፈረ በኋላ ለስድስት ቀናት ያህል መርከቡ ላይ መሆናቸውን ጠቁመዋል። አንዲት ወጣት ሴት እያዞረኝና ራሴን እየሳትኩ ነው በማለቷ ዛሬ ከመርከቡ መውጣቷን ቡድኑ ገልጿል። የማልታ ባለሥልጣኖች ታማሚዋን በሕክምና መርዳታቸውን የመርከቡ እንቅስቃሴ ኃላፊ ያን ሪበክ ጠቁመዋል። ፍልሰተኞቹ ከመርከቡ የሚወጡበት ሁኔታ ካልተፈጠረ በስተቀር እንዲህ አይነቱ ሁኔታ እየከፋል ሊሄድ ይችላል ብለዋል። ፍልሰተኞቹ በአብዛኛው የሚተኙት በመርከቡ ውጭ በመሆኑ እርጥበትና ቅዝቃዜ እንደሚፈራረቅባቸው በሙያ ሐኪም የሆኑት ሪበክ ተናግረዋል። ከአደጋ የተረፉት ፍልሰተኞች በብዙ ስቃይ ያለፉ መሆናቸው ታውቋል። ሊቢያ ውስጥ ለአራት ዓመታት ያህል እንደቆየ የገለጸው በንጃሚን የተባለ የ30 ዓመት ዕድሜ ናይጄሪያዊ ያብራራል Libya is the most terrible country I have seen since I was born. Libya is no good at all. ከተወለድኩ የሊቢያን ያህል በጣም መጥፎ አገር አይቻላቅም። በጣም መጥፎ አገር በመሆኗ ቤተሰቦች ልጆቻቸውን ወደ ሊቢያ እንዲልኩ አልመክርም። ያልሰለጠነች አገር ናት። እኛን ጥቁሮችን ለባርነት ይጠቀማሉ። ቤንጃሚን ሁለት ጊዜ ተሸጦ ነበር። ሌሎች ደግሞ ሰቆቋ ተፈጽሞባቸዋል ወይም የወሲብ ጥቃት ደርሶባቸዋል። መርከቡ ላይ የመጠጥ ውሃና የምግብ እጥረት እንዳለና ፍልሰተኞቹ የሚለውጡት ልብስ እንደሚያስፈልጋቸው የተነገራቸው የማልታ ባለሥልጣኖች ነገ የአቅርቦት መጓጓዣ እንደሚፈቅዱ ተናግረዋል። የአውሮፓ ኅብረት ፍልሰተኞቹን ያሳፈረው መርከብ ወደ ወደቧ እንዲገባና ፍልሰተኞቹን ለመቀበል የምትፈልግ ሀገር ካለች ፍለጋ ከአባል ሀገሮች ጋር እየተነጋገረ መሆኑ ታውቋል።